በተለያዩ ጊዜያት የጀርመን መንግስት በልማት አኳያ ከሚያደርጋቸው የትብብር አስተዋጽኦ ሌላ በሰብአዊው ዘርፎች ተሳትፎ እንደሚያደርግ ይታወቃል። አሁን ባለበት ደረጃ ተጨማሪ የሰብአዊ እርዳታ የተባለውን የሚገልጹልን በኤንባሲው የፕሬስ ጉዳዮች ኃላፊው ቤንጃሚን ሃና ናቸው። ሁማኒታሪያን አሲስታንስ ኦፍ ጀርመኒ ቱ ኢትዮጵያ ኤክስቴንድስ ቱ ረፊውጂስ ባት ኖት ኦንሊ ለኢትዮጵያ የተመደበው የሰብአዊ እርዳታ ለስደተኞች የሚውል ነው። ከነሱ ጎን ለጎን ደግሞ ስደተኞችን ለሚያስተናግዱት የኅብረተሰቡም ክፍል ለሚደረገውም ጭምርን ያጠቃልላል። በተጨማሪ ደግሞ በሀገሪቱ በአሁኑ በአስቸጋሪ ወቅት በድርቅ ለተጋለጡ ዜጎችን የሚያካትት ነው። ቀደም ሲል ከተደረገው ሰብአዊ እርዳታ ይሄኛው ተጨማሪ ነው በማለት እና ለድርቅ ለተጎዱ ደግሞ በየትኛው አካባቢ እንደሆነ ገልጸዋል። ከዚህ በፊት የጀርመን መንግስት ከለገሰው ይሄኛው ተጨማሪ የሶስት ሚሊዮን ስድስት መቶ ሺህ ዩሮ ሰብዓዊ እርዳታ ሲሆን በሶስት ዘርፎች የተመደበ ነው። አንደኛው ከደቡብ ሱዳን ተሰደው በኢትዮጵያ ለሚገኙ የኑሮ ሁኔታቸውን መልክ ለማስያዝ ሲሆን፣ ቀደም ብዬ እንደገለጽኩትም ድርቁ ላጠቃቸው በኦሮሚያ አካባቢዎች የሚውል ነው። በድርቅ ለተጠቁት ከኦሮሚያ ሌላ በሌሎችም አካባቢዎች የሰብዓዊ እርዳታው የሚከናወንና ሰፋ ባለመልኩም በአፍሪካ ቀንድ አካቶ ከፍ ያለ በጀት እንደተመደበ ኃላፊው ቤንጃሚን ሀና አያይዘው አስረድተዋል። በኦሮሚያ አካባቢዎች ብቻ ሳይሆን እንደሚታወቀው ሁሉ በቅርቡ የጀርመን መንግሥት የኢኮኖሚና የልማት ትብብር ሚኒስትር ዶክተር ሙለር ኢትዮጵያ በተገኙበት ወቅት የሶማሌ አካባቢን ጎብኝተው ነበረ። በዚያን ጊዜ በጀርመን እርዳታ ለህብረተሰቡ የሚከናወኑ ተግባራትን ተመልክተዋል። እንዲሁም በዚያው ግዛት ውስጥ የሚገኙ የስደተኞችን መጠለያዎች ጎብኝተዋል። ከዚህ ጋርም በተያያዘ የጀርመን መንግሥት በአጠቃላይ በአፍሪካ ቀንድ ለሚታዩ የተለያዩ ችግሮች ማቃለያ የአንድ መቶ ሚሊዮን ዩሮ እርዳታ እንደተመደበ መገለጹ ይታወሳል። ጌታቸው ተድላይነ ጊዮርጊስ ለዶይቸ ቬለ ራዲዮ ከአዲስ አበባ።